SBS ራዲዮ ከSBS ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። አንዱ ስለ አቶ ደመቀ መኮንን ሲነገር በብዙዎች ዘንድ የሚነሳው ነገር ቢኖር ትወት ሰው ናቸው፣ ቅን ሰው ናቸው። ብዙ ጊዜ ራሳቸውን ከፍ አድርገው አይናገሩም፣ አይሸጡም፣ ስለሳቸው ብዙ አይታወቅም የሚሉ ወገኖች አሉ። በዚህ አጋጣሚ አቶ ደመቀ መኮንን ማን ናቸው? እንደምን ይገልጿቸዋል? ፖለቲከኛ ለመሆኑ ሲወደዱት ከምን አኳያ ነው? ጥያቄው ጥሩ ነው። እኔ ብዙም ፖለቲከኛ ሆኛለሁ ብዬ አስቤ አላቅም። በአጋጣሚ በስልሳዎቹ ንቅናቄ እድሜ ለዛ በኢህአፓን በመሳሰሉትም ለመሰለፍ አልደረስም። እንደ አሁን ስራው አባት ሎን ትልቅ ሰው ምንመስልም ለዛ አክቲቭ እንትን ለመሆን አልደረስኩም። ከዛ ያ ዩኒቨርሲቲ ገባን። መምህር ሆኜ በመምህርነቴ መሬት ላይ ያለው ሁኔታ በወቅቱ የነበሩ የስርዓቱ ችግሮች፣ እንደ ማንኛውም ቀለም የወሰደ ሰው ለዩኒቨርሲቲ ኤክስፖዝድ የሆነ ሰው መወስዳቸው ግምቶች። እኔ ለምሳሌ ድሮ ልብስ ነበረ የሰፋ ምናላል ከአምስት መቶ ደሞዝ በላይ እኔ በዛ ታስር ያለሁ ልክ አይደለም። ኖርሙ እንዲህ እንዲህ አይነት ነገሮች ዝም ብሎ ከዛ በላይ ብዙ ትንነት የለኝም። አሁን መመሮኜ ሰማኒያ አምስት ዓመተ ምህረት መጀመሪያ እዛ አካባቢ ያሉ ሰዎች እንግዲህ ካለው ፑል ትንሽ ለይተው ተስፋ ያለው ነው ብለው ሳይገምቱ አይቀሩ በዛ ነው የገባሁት እንግዲህ ህይወት በፎርሙላ ላይ የሚመራ እና ቤተሰው ጋር መክረው የገባሁበት ማለት ነው። በሀያ ምናምን አመቴ ነው አመራር ሆን ዳይሬክት ላ ክልል አመራር ሆን ከሰማንያ አምስት እስካሁን አስበው ሀያ ስድስት አመት ማለት ነው። በጣም ብዙ ነው። ከዛ ውስጥ ደግሞ ከፍተኛ አመራር ቦታው የክልሉ ሶስተኛ ሰው ሆኜ በድሮ አደረጃጀት ከዛ ቀጥሎ ምክትል ፕሬዚዳንት ከዛ ፌዴራል ሚኒስትር ከዛ ምክትል ጠቅላይ ሚኒስትር ይታይ የድርጅቱ ደግሞ ምክትል የድርጅቱ ሊቀመንበር በጣም ሄቪ ስራ ነው። ይህን ስትወስደው ሴንትራል ኮሚቴ ሆኜ እኔ 22 ሀያ ሁለት አመት ሰርጋድግ ያለ የእድሜ ግማሹ ውስጥ ነው። ዝም ብለህ ስትሌት ስትወስደው ይሄ ዘመን ሞር ማቹር አድርገህ ብዙ ነገር አስተውለህ የምትመራበት ነው። ይህን ነገር ሌላም ቦታ ማድረግ ይቻላል። ይሄኛውን ደግሞ ባለው ቆይታ ውስጥ አዳዲስ ሰው እየመጣ የነርጁን እያወጣ እንዲሄድ ካላደርገው በስተቀር የለውጡ ቀጣይ አይነት ፈጣን ቀበብሎች ስለሚጠይቅ በዛ አይን በእኛ እድሜ ቢሆን መተካካት ቢመጣ ይጠቅማል እንጂ አይጎዳም። ሰው ደግሞ ሄዶ ሄዶ ሲያጎነብስ አደለም መሆን ያለበት፣ በዚ አክቲቭ እንትን ላይ ነው። ግን ሌላ ፕሮፐር ለሀገር አስተዋጽኦ የሚደረግበት ደግሞ መስራት ይቻላል። ብዙ ችግር የለው። ከስብና ኳ እንግዲህ ራስ መናገር እኔ ናራሴን ብዙ እንደዛ አለ። እኔ አሁን ፎቶግራፊ ምናም ሳይ ብዙ እንትናል። ግን ዘመናዊ ፖለቲካ ደግሞ ይህንን ይሻል ይሻል። አዎ እንደዛ ይመክራሉ። በሰው ጋር እንግዲህ እኔ ሌሎች የሚሉኝን ማለት ነው፣ ሞር ቶለራንት ሬንጅ ግን ደግሞ ቀይ መብራት ኮምፕሮማይዝ አላደርግም። እና ቲሜ ጋር ስሰራ መደማመጥ፣ እኔ አድማጭ ነው የምባለው። አይ ቲንክ የፋሚሊ የቤተሰብ ሌጋሲ ነው ይሄ። እኔ የቤተሰብ ውስጥም ከልጅነት የጀምሮ እንትን ነኝ፣ ይሄ አስታራቂ ከዩኒቨርሲቲ መጥቼ ብዙ እንትን ያሉ ሰዎችን ኢንፎርማሊ ብዙ አስታረቅ ነበር እንዲህ አይነት ነገር አድርጌበታለሁ። እና መፍትሄ ይሄ ማዳመጥ እና ነገሮቹን አጣጥሞ ወደ መፍትሄ መውሰድ ለዚህ አይ ቲንክ አንዱ ለዚህም ያበቃኝና በአዴንም በብዙ አጣቂኝ ውስጥ አሁን እነዚህ እዚህ የተረሰበት የራሱ አስተዋጽኦ አለው። ሌላው ሁሉንም እኩል የማየት ሁሉም ሰውና የፈለገ የተበሳጨ የፈለገ እንትንቢል ባዛሬንጅ ውስጥ ይዞ መሄድ የእኔ ዊዝደም ነው እንዳልከው እኔ ስሰራ ስራ ሲበዛብኝ በቃ ሞትኩኝ፣ ሄድኩኝ፣ ተሰበርኩኝ እንደዛ አለም። አንዳንድ ሰው ስራ በዛብኝ፣ ሞትኩኝ፣ ሄድኩኝ፣ ከዚህ ከዚ። እኔ ምንም ሰዎች ገርማቸዋል እንደዛ ዝም ብለው መሸከም ነው። ሁለተኛ ደግሞ ይህን ሰርቸው፣ ይህን አርጌው፣ ይህን በዘ እንደዛም አይነት የለም። ቲምወርክ ላይ ሌላውን ማዳመጥ፣ ሌላውን ሪስፔክት ማድረግ። እኔ እድገቴ ከብዙ የብሔረሰብ ተወላጅ ልጆች ጋር ነው ያደግኩት፣ ከኦሮሞዎች ጋር፣ ከአገዎች ጋር ከሽናሻዎች ጋር ከጉምዝ ጋር ሉክ አንድ ቤንች ላይ ልጅ ሆኜ ማለት ነው። አንድ ጉምዝ እዚህ፣ አንድ ሽናሻ እዚህ፣ እኔ እዚህ ሆነን ተምረናል። እና ኢትዮጵያን በደንብ አድርጎ የመያዝና የዚህ የማዳመጥና አንዳንዶቹ ደግሞ እንደዚሁ እንትን ስንል እስኪ አባ መላ እንዴት ነው ነገር እንደዛ ይላሉ። በዚህ በዚህ በጣም ደስ ይለኛል። ከእኔ በላይ ግን ሌሎቹ ስለሚሉ ሁሉም ሰው ኮንፈርተብል ሆኖ ደስ የሚለው ደግሞ መጨረሻ ላይ አንድ ሰው ቀድሞ ስለነገረኝ አቋም ይዤ እንትን አላደርግም። በተቻለ መጠን ደግሞ ህይወትን ስትመራ ዛሬ የምትለው ነገ እንድትደግም ሆኑ የወረት ህይወት የለም። በህይወት እስካለ ድረስ ዛሬ የምታረገው ነገር ለነገም ቁም ነገር እንዲሆን፣ ዛሬ ቃል የገባኸው ነገር ነገም እንዲገኝ አይነት አካሄድ ይዞ ለመሄድ ነው። ባይዘወይ አሁን ሰው በርቀት ትንሽ በቴሌቪዥኑ ፎቶጄኒክ አይነት ሆኜ ከበድ እላለሁ። ግን እኔ በጣም በጣም ሲምፕል ጀስት ሁሉም ጋራ እንደ ሁሉም ሆኜ የምንወርሰው ነኝ። ቲሜም ጋር ለዚህ አበቃኝ እሱ ነው። አሁን በጣም ሀፒ ነኝ። ይታይ ስልሳ አምስት ማዕከላዊ ኮሚቴ ጋር በአንዳንድ የተለያየ ምክንያት እዚህ በለውጡ ምናምንት ያሉ ቢኖርም ከሁሉም ጋር ክልልም ስሰራ ገና ስራ ሲጀምር ሁሉ ብዙ ቲም ጋር ነው የሰራሁት። ሁልጊዜ በፖዘቲቭ ነው። ፐርሰናልም ሰው ጋር በዚህ ሌቭል ገብቼ አላውቅም። እርሶን ስብዕናን በተመለከተ ሆነ የእርሶን የአስተዋጽኦ ለሀገር እያበረከቱ ያሉትን ሲነሳ በተለይም ይሄ ከለውጡ ጋር በተያያዘ ወሳኝና ቁልፍ የሆነ አስተዋጽኦ እንዳበረከቱ ነው። ትላንትናም በመክፈቻው ንግግር ላይም ሲነገር የለውጡ የጀርባ አጥንት የሚል ስያሜ ተሰጥቶታል። ለዛም በተፎካካሪ ድርጅት መሪ አንደበት ነው ያ የተነገረው፣ ከእርሶ ፓርቲ የመጣና እርሶን የማሞካሸት አንደበት አይደለም እና ታሪክ በእርግጥ ወደፊት ያወጣዋል። ታሪክም ተገቢውን ስፍራ ይይዛሉ። ግን ብዙዎች ማወቅ የሚፈልጉት እርስዎና ዶክተር አብይ ይህንን ለውጥ እዚህ ለማድረስ ሰባት ቀን የፈጀው ውይይት ጀምሮ ታሳሳብ እና ብዙ በርካታ የሆኑ የውስጥ ትግሎች እንደነበሩ ይገለጣል። በዛ በተለይ እርስዎ ብርቱ አስተዋጽኦ አድርገው ለዶክተር አብይ ወደፊት መቅደብና ይህን ቦታ የመያዝ አስተዋጽኦ እንዳበረከቱ ይነገራል። ያ ወቅት ምን ይመስል ነበር? በዛ ውስጥ ምን አይነት አስተዋጽኦ አበርክተዋል? ከታሪክ አኳያ ኢትዮጵያ ህዝብ ሊያውቀው የሚገባው ነገር ቢኖር እንደምን ይገልጡታል? ያ ወቅት በተለይም በርሶ የታሪክ የህይወት አሻራ ውስጥ ምን ጥሎ አልፏል? ይሄ ለውጥ ከኛ ሚና አኳያ ብዙ ይነሳል። ብዙ ጊዜ ለውጡን አሁን የኔ ሚና ሲቀመጥ አስራ አንደኛው ሰዓት ላይ የሆነ ጥፍ ብሎ ወደ አንድ ሁኔታ እንደተሻገረ አድርጎ የመረዳት አይነት አለ። በብዙ ትንሽ ወደኋላ ወደኋላ ወደ ጭብጦ የተጠጋ ግንዛቤ እየተፈጠረ የመጣ ይመስለኛል። ግን ያኛው የምርጫው ሂደት ራሱን የቻለ ምዕራፍ ነው። ግን ትልቁ ጉዳይ አይደለም። ትልቁ ጉዳይ ባለፉት ሶስት አመታት በዚህ ስርዓት ውስጥ ያለው ችግር ለመግባባት አይነኪ የሆኑ ሀሳቦችን የመታገል አይነኪ የሆኑ ተቋሞችን የመታገል ሂደት ውስጥ ነው ማለት ነው። በዚህ ሂደት ብዙ ተዋናዮች በአዴን ከዛ ኳ እንደ አንድ ዋና ቫንጋርድ አርግህ ስትወስደው በአዴን ውስጥ በዚህ ላይ በጣም ብዙ ሚና የተጫወቱ እንግዲህ እኔ የፌዴራል ባለስልጣን ነኝ። የድርጅቱ ከፍተኛ አመራር ሁለተኛው ሰው ነኝ። የባአዴን ሰው ነኝ። የባአዴን ፍላጎት ፌዴራል ጋር ካለ ኢንቫይሮንመንት ጋር አጣጥሞ ያ ጥያቄ ቢልዳፕ እያደረገ ግን ደግሞ በአዴን እንዳይላተም ያንን የያዘ ለሀገር የሚጠቅም ነገር በመሄድ አንዳንዱ አባመላ የሚባለው እዛ አካባቢ ይሆናል። ዘላስት ስርር ስንትን በህይወት ደስ የሚለኝ እሱ ነው። ብዙ ከባድ ከባድ ሁኔታዎች አልፈን መጥተናል ማለት ነው። ይሄ ቲም እንዲበተንም ብዙ ትግል ነበር። በአዴን በዚህ ደረጃ እንዲህ ሆኖ መዝለቁ ትልቅ ድል ነው። በዚህ ሌቭል ከታየ ለውጡ በደንብ አፕሪሼት ይደረጋል። ከዛ በላይ ያው ብዙ ነገር ወደ ውስጥ ማለት ያን ያህል አይጠቅምም። ለውጡ የሚታየው አንዱ በዚህ ነው። ይሄ ሌላው እየሰፋ የተካሄደው እንቅስቃሴ በጣም ተከታታይ እና ምናልባት አንዳንዴ ለምን ትቸው ህይወቴን አልኖርም ብለን እንድትወስን የሚያደርግን ደግሞ እልህ ገብተህ እስከ መጨረሻው መጋፈጥ ይሄ ነው ትልቁ አንድ ሰራዊት እንደዛ እየመራህ አንድ ቲም፣ አንዳንዴ እኮ ተራ ባልሆነህ ሆነ መታገልና መሪ የሆነ መታገል ከባድ ነው አይደል? እነዚህ የማጣጣም ማጣጣም እነዚህ ሃርሞኒ ስፔስ በጣም ከባድ ነው፣ ይሄን መፈልግ በሰለቶች መካከል ያ ነው ቲሙ። በዛ ላይ በሞት አንዱን ተነጠቅን፣ እንጂ ተስፋዬ ይስጌታቸው። አዎ፣ አዎ፣ በዚህ ሌቭል የሚገርም የሚገርም ብዙ ነው። ይሄ ነው ማለት ነው። ሁለተኛ በኦህዴድ ደረጃ አዳዲስ አመራር ለማ እና አብይ ሲመጡ ይሄ ነገር ደግሞ የበለጠ የመመጋገብና የመናበር ውድል ትልቅ እየሆነ መጣ ማለት ነው። በእነዚህ አቅጣጫዎች ነገሮች አሁን ወደ ተደረሰበት እንዲሄዱ በጣም የህዝቡ ግፊት፣ የድርጅቶችም እንቅስቃሴ ትልቅ ሚና ነበረው። በዛ ላይ የህዝቡ ግፊትና አመፁ እየጠነከረ ሲሄድ የቀድሞ ጠቅላይ ሚኒስትር ሪዛይን ሲያርጉ ከኔ ጋር ያው የቅርብ ሰዎች ነን በኃላፊነትም ዩኒቨርሲቲም አንድ ማችን ነው። እና ያኔ ደግሞ ከባድ ጊዜ ነበር። እንደምንም ጉባኤውን ቶሎ ጠርተን ጉባኤውን በማካሄድ ኃላፊነት የማስረከብ ፍላጎት ነው የነበረን። ግን ያ ሁኔታ እየተለዋወጠ እና የተለያዩ ነገሮች ሲመጡ ድንገት በቃ እኔ ልለቅ ተዘጋጅቻለሁ የሚለው ሲመጣ ለእኔ ከባዱ ነው። የኔ ዳይለማ ምንድን ነው? በዚህ መልክ መልቀቅ አሁን አንዱ ቁጥር አንድ በለቀቀበት ቁጥር ሁለት ምን አይነት ኮኔክሽን ይኖረዋል? ታፍ ሁኔታ ይኖራል ያን የሚያበረታታ ግሩፕ ደግሞ አለ ባይዘው የዛ የተወያየን የአቶ ኃይለ ማርያም ሲናገር ጠብቁ፣ ከሰዓት በኋላ ደግሞ የአቶ ደመቀ ይቀጥላል ተብሎ ሁሉ በአንዳንዱ ተነግሯል። እና ይሄ ግፊት ነው። በአንዳንዱ ደግሞ ኖ እኔ ያው ድርጅት ይወስናል የእኔ ድርጅት እስከሚወስድ መቆየት ነበረብኝ። ሌሎች ደግሞ በለውጡ ዙሪያ ላይ ያሉት ዶክተር አብይን ጨምሮ ሌሎችም በዚህ ጉዳይ ላይ ይህን ለውጥ አንድ ደረጃ ማድረስ አለብኝ ይሄ አካሄድ ይጎዳል የሚለው ሀሳቦች ነበሩ። በዛ ላይ ትልቁ ጽናት ያ ነው። ግማሹ እንደነባር ሰው አቶ ኃይለ ማርያም ብቻ ነው ወይ ቶፕ ሊደርሺፕ ሆኖ እሱ ብቻ ነው ወይ ለዚህ ተጠያቂ የሚሆነው ሌላውስ? ብሎ ይመጣብሃል፣ የተለያዩ ነገሮች። ግን የሚበልጠው ነገር የቱ ነው የሚለውን አቋም ለመያዝ ጥሩ ጥበብ ነበረ። የብአዴን ፖዚሽንም ከፈለክ በሚቀጥለው ጉባኤ እንመክራለን፣ አሁን ግን ሊታሰብ አይችልም፣ አገር በዚህ ጉዳይ ላይ የሚለው ጥሩ አቋም ነበር። ሪስፔክት አደረኩኝ። በዚህ ሁኔታ ላይ ወደ ኢህአዴግ ግምገማ ከገባ ጨርቅ ሆነ ነው የምትወጣው። የግምገማ ማጎራረጃ ትሆናለህ። አርፈ በጎሩ ተወጣ ለክታ በኔዛ እንደዛ እገጥማለሁ አልወጣም። ኢህአዴግ ካላመነ ቮቶ ኦፍ ኮንፊደንስ ያካሂድ። ከዛ በላይ ግን እቀጥላለሁ። ምክትል ጠቅላይ ሚኒስትር ሆነው ዋናው ጠቅላይ ሚኒስትር ከስልጣን ሲወጡ ለወንበሩ በጣም ቅርብ ኖትና፣ አይ ነው እዛ ወንበር ላይ አላረፈም። እዛ ጋር በሚገርም ሁኔታ በፍጹም አንዳንዴ ፖለቲከኛ ነህ እኮ አሁን አቶ ሃይለማርያም ዛንት ብሎ በዛ ይሄ እኮ የቢሮክራሲ ማስታወቂያ አይደለም። ብዙ ነገሮችን ማንበብ አለብን። ህዝቡ አዲስ ፊት ፈልጓል። ብዙ ነገሮች አሉ። በዛ ላይ አስቸኳይ ጊዜ አዋጅ ላይ በዛ ዙሪያ ሆነ ቁጥር አንድ ለዚህ ወቅት መፍትሄ እንዲሆን ብዬ ለቅቅ ያለው ባለበት፣ ቁጥር ሁለት ሲሆን ይለቃል። ካልሆነ ክፍት ቦታ ብሎ እንደምንም አድርጎ ወደዛ መሄዱ አይጠቅምም። ተያይዘ ብትወጣም ያው እንደ ፋሽን የሚመስላል ክፍተቱ ይሰፋል። ስለዚህ ብሪጅንግ ነው መሆን ያለበት። አገርን በዛ ደረጃ እንዴት አድርጎ ዩኒፋይድ ሆነ እንወጣለን አገርን ሴፍ እናደርጋለን ወደ ተሻለ እንሄዳለን የሚለውን ነው። ብዙ ፕሮቬኬሽንስ አሉ። ኮንግራ የሚልህ አለ። በቃ እንደ አሁን አሁን ተጣባቂ በዚህ ትሆናለህ። አሁን ቀጥለ ትይዛለህ ምናምን። እኔ ሁሉን ነው የማዳምጠው። ባይዘ ትልቅ ኮምፓርትመንት አለ ነው ሚባለ ታዳምጠዋለ። ለሚመለከተው ፕሮፐርሊ ግን እንነጋገራለን ሲነገር ደግሞ ሁሉን ዘርግፋ እንዲ ያትናገር ነገሮች ስለሚለዋወጡ መፍትሄ የሚሆነው ሊሆን የሚችለውን ነገር ይዘህ መንገዱን ማጥበቅ ነው። በዛ ሌቭል ባሰብነው አቅጣጫ ነገሩ ሄዷል። መጨረሻ የሚያወኔ ስለነበርኩ ምርጫውን ማኔጅ ማድረግ ያለብኝ እንደ ሰብሳቢ፣ ያ ደግሞ ሌላ ራሱን የቻለ ጥሩ ፕሮሰስ ነው የነበረው። እኔም በጣም ደስተኛ ነኝ በዛ ደረጃ ማኔጅመንት መደረጉ። ግን ፈታ ነበር እሱ ራሱ። እሱንም በጽናት ወደዚህ አቅጣጫ እንዲመጣ ለማድረግ ተሞክሯል። ይሄ በምንም ሳይሆን ሞር ዴሞክራቲክ እንዲሆን አብዛኛው ሰው የሚፈልገው ነገር እንዲሆን በማሰብ ነው ማለት ነው። እንግዲህ በሚገርም ሁኔታ ሴናሪዎቹ እና ከሌሎች ጋር እኔ ያካፈልኳቸው አናሊሲሱ ፈጣሪም ተጨምሮበት እና ከልብህም ስልጣን ከልብ ገዢ ሀሳብ ቢሆን ኑሮ ወደዚህ አይመጣም። የሆነ ነገር ይፈጠራል። ይሄን ነጻ አድርጎ ወደዛ መፍትሄ ማሰብ ነው ለእኔ። ሁለተኛ ሰውም ትልቅ እኮ ነው ይሄን ሁለተኛ ሰው መምራት በጣም ከባድ ነው በዛን ወቅት ግን ጭንቀቶ ምን ነበር የሀገር ህልውና ጥያቄ ላይ ወደቀበት ነው ኢትዮጵያ የመኖር ያለመኖር ጉዳይ በመላው ኢትዮጵያውያን ህዝብ አእምሮ ውስጥ ሲመላለስ የደረሰበት ጊዜ ነበር እርስዎ ደግሞ እንደ መሪያን ሁሉ ሀላፊነት ላዩ ላይ ተቀምጦ በተለይ ኃይለማርያም ሲለቁ የመጨረሻው ክፍተት ባለበት ወቅት ምን ነበር ኢትዮጵያ የዛን ወቅት በህሊና ውስጥ ትመላለስ የነበረው የህዝብን ተስፋ ለመታደግ አእምሮ በምን አይነት ሰርተፍኬት ውከት ተሞልቶ ነበር። አቶ ኃይለማርያም ከስልጣን ሪዛይን እንዳረጉ የኢህአዴግ ምክር ቤት ኦፊሻል እስከሚወስን ድረስ ኃላፊነቱን ከቲሙ ጋር እየሰሩ እንዲቆዩ ነው የኢህአዴግ ስምምነት ማለት ነው። ያን ሪዛይን ዳረጉ ጠቅልለው አይደለም የወጡት ኢህአዴግ ያንን እንደ ሽግግር አይነት እና አብረን የቆየ ነው እየተናበብ አብረን የቆየ ነው እና የተወሰነ ያ እንትን ነበረ። አንድ የኔን በርደን የተወሰነ ያገዛ አካሄድ ነበረው። ዞሮ ዞሮ ግን አገር በአስቸኳይ ጊዜ አዋጅ ውስጥ ሆኖ ይህ አለመረጋጋት ወጣት እንደዛ ከፍተኛ ስሜት ውስጥ ሆኖ ሀገር ሲወጣጠር እንዴት አድርገን ነው ዩኒፋይድ ሆነን የምንወጣ የሚለው በጣም ከባድ ኃላፊነት ነው። እኛ የድሮዎቹን ስርዓቶች እየረገምን ይህን ሀገር ለባስ አደጋ እየጣልን ስለሆነ ምን አይነት ጥበብ ያስፈልጋል የሚለው ከብዙዎቹ አመራሮች ጋር ዲስከስ ምንም ሚሆንምን ዩኒፋይድ ሆነን እንወጣ ይህን ሁኔታ ፈርስት ያለች የሚል ስጋት በአመ መቷል እኔ ብዙ ጊዜ ኢትዮጵያ እንደው እንደዚህ ፍረስ ስትላለች የሚል የውስጥ እንትን የለኝም። ነገር ግን ደግሞ በእንዲህ አይነት ሁኔታ እንደ ሩዋንዳ መሆኑም ከባድ ነው፣ በጣም ከባድ ነው። ያልተጠበቀ ሁኔታዎች ይመጣሉ። ከመፍረስ በመለስ ባልም ማዕቀፍ ውስጥ እኮ ብዙ ትልቅ ጉዳት አለ። ያንን አስበ እንዲህ የኢትዮጵያ ሕዝብ እንደ አንዳንድ ሙሽሽ ብሎ እንትን ይላሉ ብዬ እኔ እንትን አላደርግም። ከእኛ በላይ ህዝቡ የተጋመደ ብዙ እንትኖች አሉት። አንድ ቦታ ላይ የሆነ ፍላጎቶች ይኖራል ነው አብዛኛው ህዝብ ከብዙ አቅጣጫ የተጋመደ እንትናለ ድሮ እየተጨቆነ በተለያዩ አቅጣጫዎች እየተጨቆነ ለሀገሩ ቀና የሆነ በዛ በተጋመደበት ሌጋሲ ውስጥ ነው ሲታገል ይኖረው። ነገር ግን ከፍተኛ የሆነ ትራጂክ ነገር ሊያጋጥም ይችላል። ያንንም እኮ መፍራት ትልቅ ነገር ነው። ከዛ ያለፈ ያልተጠበቀ ነገር ይመጣል። ውጫዊና ውስጣዊ ሁኔታው መጋለጥ ይሆናል። ያን በማሰብ ነው አስቸኳይ ጊዜ አዋጅ ነው ብለናል። እንዴት ብለን ነው ኢህአዴግ ታዳ? አሁን የመጨረሻ ፈተናውን ማለፍ አለበት። ያ እንነጋገራለን ከሚመለከታቸው የድርጅት ሊቀመንበሮች አቶ ሀይለማርያም ጋር ልሱም ጋር ዲስከስ እናደርጋለን የተወሰነ የስልጣን ፍላጎት አንዱ አንዱም ስላለ እንዲህ እንትን ማለት የምናያቸው ምልክቶች አሉ ፋይናሊ እየቀረበ እየቀረበ ምንድን ነው ታዲያ አጥብቅ መያዝ ያለብን ይህን ሀገር አሁን የሚታደገው ምን አይነት አቅጣጫን የሚለውን ደግሞ የእኛም ፖዚሽን ወሰነ ማለት ነው በዚህ አግባብ ያሰብነው የተሳካ እውነት ለመናገር እኔ በውጤት ሳየው ዲቪደንዱ ጥሩ መንገድ ነው ብዬ ካሰብኩት በላይ ሆኖ ነው ያገኘሁት። ብዙዎቹ ሰዎችም ሌላ አማራጭ አስበው የነበሩትም ሪግሬት አድርገዋል ለካ ስህተት ነበር ብለው መጥተዋል። እና አሁን የሆነው መንገድ በዚህ ደረጃ እንኳ ይሆናል ብዬ ባላሰብ ወያውቱ መውጫው መንገድ አንዳንዴ የወንድ መውጫ አስጠኝ ይባላል። ያንን ከሚያዩትና ከሚያጠብቁት መሪዎች አንዱ ነበርኩ። ብዙዎቹ ጋር እንጫወታለን፣ ይሄ ነው ሊሆን የሚገባው ኋላ ደግሞ የበለጠ ሆነ ማለት ነው። አንድ አዋጭ መንገድ መርጠህ ያ መንገድ የበለጠ ስኬታማ ሲሆን ደግሞ ያኮራሃል፣ ያስደስተሃል። ሪዛልቱ ይሄ ነው የሆነው ጠቅላይ ሚኒስትር ኃይለ ማርያም ቅድም እንደጠቀሱት ከእሳቸው ከስልጣን በፈቃዳቸው መገለል፣ ምናልባትም ይህንን ለውጥ ለማምጣት የእሳቸው ሚና በለውጡ ሂደት ውስጥ እንደምን ይገለጣል? አብረው ሰርተዋል፣ ለረጅም ጊዜያት ያውቋቸዋል በቅርበት አቶ ኃይለ ማርያምስ ሌጋሳቸው ምንድነው ይላሉ? እንደምን በኢትዮጵያ ታሪክ ውስጥ ሊታሰቡ ይገባል የሚል አተያይ ያለት እርስዎ? አቶ ኃይለ ማርያም እንደሰው በጣም ጥሩ መደማመጥ መከባበር፣ በዛ ሌቭል በጣም ትልቅ የሚወደድና ጥሩ ኳሊቲ ነው። ሁለተኛ ሀርድ ወርኪንግ፣ ስራን በጣም በጥራት ጥሩ የመስራት ሞር አካዴሚክ የሆኑ ስራዎች ላይ ደግሞ የበለጠ ድሮ እና በዚህ ሀርድ ወርኪንግ ተሰጠ ስራን ብዙ በመስራት ማለት ነው። ፖለቲካሊም በአቅጣጫዎቹ የሚመሩትን ድርጅት አቅጣጫ እና አካሄድም ጋር ለዚያ የሚሆኑ ስራዎች በጣም ጥሩ ኳሊቲ ተናበን እንሄዳለን። እንደዛም ሆኖ ሁኔታዎች ወደ ኋላ የበለጠ ችግሮች መደጋገምና ያጣቁ ሲመጣ በጣም ፍረስትሬት የማድረግ እንግዲህ በተለያየ መልክ የሚመጡት እንግዲህ ፊት ላይ መሆኑም ከባድ ነው። ያ ስለሆነ ያ ግፊትና ያ ስሜት ወደዛ አቅጣጫ እንዲሄዱ አድርጓቸዋል። በእኔ እምነት እስኪ ጉባኤውን ጠርተን እንሄድበት ባል ወደዚህ ስልጣን ሪዛይን ወደ ማድረግ የሄዱበትን ሳየው ይሄኛው ጥሩ አማራጭ ሆኖ ነው ያገኘሁት። በዛ ደረጃ አንድ ትልቅ ሌጋሲ ነው። ስልጣን ላይ ሆኖ ይበቃኛል እኔ መፍትሄ አካልሁን ና የሀገር ልታደግ ማለት ብዙ በደም እንትን ሲል በኖረ ሀገር ውስጥ አንድ ትልቅ ሌጋሲ ሆኖ ሊወሰድ የሚችል መጨረሻም ላይ ወሳኝ በሆኑ ስንትኖች በፊት በሂደቱ አንዳንድ ወጣ ገባ ነገሮች ቢሆን ወደ መጨረሻዎቹ ላይ በተለይ ይሄ ቦታና ይህ አመራር በምን አይነት አመራር ቢሆን ይሻላል የሚለውም ጋር ጥሩ አቅጣጫና ግንዛቤ ነበራቸው። እንደዚሁ ኢንፎርማሊም ስንነጋገር በዚህም ዙሪያ የነበራቸው ሚና ጥሩ ነው። እርስዎ ለባዲን ደክመዋል ለአማራው ሕዝብ ታግለዋል። በተለይም ደግሞ ከሁሉም በላይ ለወድ ሀገሮ ለኢትዮጵያ ከፍተኛ አስተዋጽኦ አበርክተዋል። አሁንም በማገልገል ላይ ነው የሚገኙት። ለወደፊቱ በኢትዮጵያ ታሪክ ውስጥ አቶ ደመቀ መኮንን በምን መልክ ሊታሰቡ ይገባል? ውርስ አሻራይ ምንድንነው ይላሉ? ኢትዮጵያ አገሮስ ያለት ተስፋና ራዕይ ወይም ምኞት ምን ይሆናል? ሌላው ቢመዝ ነው እና ይሄ ይመጥነዋል ቢባል ነው ጥሩ ይሆናል ብዬ የማስበው ለእውነት ነገር በዛ ሀያዎቹ መጨረሻ ላይ ሆኜ ወደዚህ ሀላፊነት መጥቼ በዛ ላይ አብረው የሰሩት ያሳደጉኝ ትልቅ አክብሮት አለኝ እና በዛ እድሜም ብዙ የተሰሩ ስራዎች በጠቅላላ በስርዓቱ በሄድንባቸው እንትኖች ያጎደልናቸው፣ ያጠፋናቸው ነገሮች አሉ። ሀያ ሰባት ዓመትሁን ወደኋላ ዞር ብለን ዝም ብለን ሌላውን እየረገብን ብንጮህ ሊኔ ያለው የሚሆኑ በዛ ውስጥ የኛም ድክመት አለ። ይቅርታ መጠየቅ አለበት። የምንጠይቃቸው ሁለቶች አሉ የጥፋት እንትኖች ቶሎ ብለው እንዲታረሙ ባለው እድልና ባለው አጋጣሚ የጮኸት ልካችን ምን ያህል ነው የሚልም ጥያቄ ሊያስነሳ ይችላል ማለት ነው። እንግዲህ እያደቀረብ እያልክ መሀሉን እያወቅኸው ሲሄድ ነው ጥሩ እንትን የምትይዘው። የወሰደ ጊዜ አለ። ከዛ በላይ አሁን እዚህ እንደ ሌጋሲ ባህር ዳር ይሄ ክልል ሲቋቋም እኔ ገና ወጣቶኝ፣ እንትን ወንበርና ጠረጴዛ ከሰፈር ሰብስበን ክልሉ ሲደራጅ አስታውሳለሁ። ገና ወጣቶኝ ማለት ነው። ወንበርና ጠረጴዛ ፒካፕ ለምኜ ከድሮ የምዕራብ ጎጃ ማስተዳደር አካባቢ ጠረጴዛ እኔ ተልቻ አረጊ ወንበሮች እ ቢሮ ሲቋቋም አስታውሳለሁ። የክልሉ መንግስት ከዛ ጀምሮ የኢንስቲቱሽን ግንባታ እዚህ ሀገር ውስጥ እጅግ በጣም በጦርነት የደቀቀ አካባቢ ትንሽ ከደህንነት እንኳ ባይወጣ ህይወትን በተስፋ እንትን እንዲል የተሰሩ ስራዎች እዚህ አካባቢ ብዙ አይን የምትላቸው ህንፃዎች፣ መንገዶች እንደ ኢንጂነር ተመካክረን ቆመን ከዚህ ወደዚህ እስኪ ዝርዝሩን ይዩት እያልን ሁሉ እውነት ነው። ይሄ ፊት ለፊት ባህር ዳር ህዝብ ጋር መነጋገር የሚገርም እየሰራ ናቸው አሉ። አሁን አካዳሚ ይሄ የክልሉ ምክር ቤት ሁ ትል እኔ ፕሮጀክት እንት ነው። ዞኖች ሲደራጁ የፕሮጀክት እኔ የማስተባብረው እኔ ኦልሞስት በዛ ላይ የእኔ አሸራዎች በጣም እንትኖች ናቸው። ሌላ የአቅም ግንባታ ስራው ላይ ስራ ስለነበር ብዙ የክልሉች እንዲማሩ የሰራ ናቸው ስራዎች አሉ። ከሌሎች ጋር ሆነን የተሰሩና አንዱ ደስ የሚለኝ ከከሌን በከሌ አዳልተህ በዚህ አርገህ ይህን አርገ ተከስሼ አላውቅም በህይወቴ ማለት ነው። ያ በጣም ደስ ይለኛል። ኔ ትልቅ ሌጋሲ ነው ብዬ አስባለሁ። የሰማዕታት ሐውልት ዛሬ ትልቁ ጉባኤ አዳራሽ በሰማኒያ ስምንት ዓመተ ምህረት መጨረሻ 89 መጀመሪያ አንድ ጣሊያናዊ ኮንስልታንት ሰው አገናኝቶኝ አዲስ አበባ ሄጅ አምጥቸው ሰማዕታት ሐውልት የተሰራበት ተራራ ነበረች። እዛ ላይ ቆመን እዚህ ጋር ሞኑመንት ቢሰራ ሲሜትሪው ከአባይ ወዲማዶ እንዲህ አይነት ኮምፕሌክስ መስራት የተሻለ ነው በሚል በስኬጅ ፕሬዘንት አደረገልኝ። እኔ ያንን ወደ ኮንሰፕት እንትን ቀየርኩ። ያን አድርገን ይሄ አሁን የተሰራው የጉባኤ አዳራሽ በሙሉ ኮምፕሌክሱ በዛ ፕላን የተሰራ ነው፣ በዛ ሀሳብ ማለት ነው። እና ሌሎች ትልልቅ ሀሳቦች አሉ ገና ወደፊት የሚሰሩ በጣም ትልልቅ እንትኖች አሉ አሉኝ። እና ይህን ይዘህ የዘለቅንበት በፌዴራል ደረጃም የሞካከርናቸው ናቸው ነገሮች አሉ በዚህ ሂደት ውስጥ የህይወት ከግማሽ የድሜን በላይ የሆነው ለህዝብ ስራ ያዋልኩበት ወደ መጨረሻዎቹ ደግሞ ኢትዮጵያን አሁን ወደፊት ይህን ጠብቆ መሄድ አንድ ጉዳይ ሆኖ፣ ለዛ እድል የፈቀደ ነገር ፈጣሪ መረድቶ እኛን ያረኩበት ለእኔ ትልቅ ስኬት ነው ብዬ አስባለሁ እና የመጨረሻዋ ሳትሆን እነዚህ ሶስት አራት ዓመታት ደግሞ እንዴት አድርገን ሳንተኛ ድረን ብዙ ነገሮች አሉና እነዚህ በሙሉ ተጠራቅመው ለእኔ በልኬ ጥሩ ስራዎች አሉ። ግን ደግሞ በሂደት ውስጥ በነበሩ ጉድለቶችም ደግሞ ያው አንዱ የድክመቱ አካል ሆኜ መወቀስባቸውን ይኖራሉ ማለት ነው። ያንን ወስዶ መመዘን ቦታው ይሄ ነው። እንደ መሪ ማለት ደግሞ የህዝብ ፋንታ ይሆናል። ራሴን መካብ የለብኝ፣ እውነት ነው። ታሪክ ተገቢውን ክብር ስፍራ እንደሚሰጡት ተስፋ እናደርጋለን። ከዛም ባሻገር ብዙ ጊዜ በእኛ ሀገር ታላላቅ ሰዎች ዘንድ ያልተለመዱ ጉዳዮች ቢኖሩ የራስን ታሪክ ጽፎ ለሕዝብ ማቅረብ ነው። ያ የግለሰብ ታሪክ ሳይሆን የሀገርም ታሪክ ጭምር ስለሆነ ወደፊት መጽሐፍ ጽፈው ታሪክን እንደሚያስነብቡን ተስፋ ያደርጋለሁ። አቶ ደመቀ መኮንን የባዲን ሊቀመንበርና የኤፌድሪ ምክትል ጠቅላይ ሚኒስትር፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። በእውነት ወደፊት ደግሞ ከዚህ በላይ ባለው ፕሮግረስ ላይ ተመስርተንም እንደዚሁ እንደምንገናኝም ተስፋ ረጋለሁ። መልካም የስራ ጊዜ ይሁንልን። አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ እንዲሁ ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ኤስቢኤስ ዶት ኮም ዶት ኤዩ